Voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ እሁድ ታህሳስ 2 2009 ዓ.ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ካለንበት ችግር፣ ድህነት ልንወጣ የምንችለው ሰላም ሲኖር እንደሆነ ህዝባችን ጠንቅቆ ያውቃል ማለት ነው። ስለዚህ ይሄ ከአስቸኳይ ጊዜ አዋጅ ጋር ብቻ ማያያዝ ተገቢ አይመስለኝም እና ቆይተን የምናየው ይሆናል ከአስቸኳይ ጊዜ አዋጅ በኋላ ምን ይፈጠራል ለምለው የኢትዮጵያ መንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። ኮሚቴው በመንግስት የጸጥታ ኃይሎች ቁጥጥር ስር መዋለበት አሁን ድጋሚ ሌላ ኮሚቴ ክሬት ተደርጎ እንደ አዲስ ጥያቄው የሚቀርብበት ምንም አግባብ የለውም አግባብም አይደለም። አደራጀው ዋኘው የወልቃይት ህዝብ የአማራ ብሔረተኝነት የማንነት ጥያቄ አቅራቢ ኮሚቴ ጸሐፊ ናቸው። በምሽቱ በዝርዝር ጠብቋቸው። አዘጋጅና አስተናጋጆች ጽዮን ግርማና እኔም ሶሎሞን አባተንን አብራችሁን አምሹ። ክቡራትና ክቡራን አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ግብጽ ዋና ከተማ ካይሮ በሚገኝ ኦርቶዶክስ ቤተ ክርስቲያን ካቴድራል ላይ ዛሬ እሁድ በደረሰ ፍንዳታ ቢያንስ 25 ሰዎች ሲገደሉ ሌሎች 50 የሚሆኑ ቆስለዋል። የግብጽ የዜና አገልግሎት ሜና እንደዘገበው አጥቂው በካይሮ አባሲያ ቀበሌ ቅዱስ ማርቆስ ቤተ ክርስቲያን ላይ ነው ቦምብ የወረወረው። ለጥቃቱ እስካሁን ኃላፊነት የወሰደ የለም። ጥቃቱ የደረሰው በረፋዱ የአራት ሰዓት ቅዳሴ ሰዓት ላይ መሆኑንና አብዛኞቹ የዚያ ቀበሌ ነዋሪዎች ሴቶች እንደሆኑ በስፍራው የተገኘ የቪኦኤ ዘጋቢ ተናግሯል። የግብጽ ፕሬዚደንት አብደል ፋታ ኤልሲሲ የሶስት ቀናት ሀዘን አውጀዋል። ከፕሬዚደንቱ ጽህፈት ቤት የወጣው መግለጫ በግብፃውያን ላይ የደረሰውን ይህን ከባድ አደጋ እንዲሆን አናልፈውም። አረመኔያዊውን ተግባር ያነሳሱ፣ ያቀናበሩና የፈጸሙት ሰዎች በማያወላውል ቆራጥነት ታድነው ፍርዳቸውን ያገኛሉ ይላል። ፍንዳታው በደረሰበት ስፍራ ወደ አምስት መቶ የሚሆኑ ለተቃውሞ የወጡ ክርስቲያኖች የመንግስቱን አሰራር ነቅፈዋል። ፕሬዚደንቱ ከስልጣን ይውረዱ በማለትም ተቃውሞ ሲያሰሙ ነበር። በተቃዋሚዎቹና በፖሊስ መካከል አመስተኛ የሆነ ግጭት ተቀስቅሶ እንደነበረና ቄሶች ደርሰው ማረጋጋታቸውን ዜናው ጨምሮ አስታውቋል። ከክርስቲያናቱ ጎን በርካታ የእስልምና ሃይማኖት ተከታዮችም አብረዋቸው ተሰልፈዋል ተብሏል። ሶማሊያ ዋና ከተማ አዲሱ ወደብ ላይ ዛሬ እሁድ ጠዋት በጭነት መኪና ላይ ታጨቀ ቦምብ ፍንዳታ ደርሶ እስካሁን በተነገረው መሰረት ቢያንስ ሀያ ሰዎች ገድሏል። ብዙዎች እንደቆሰሉ ነው የተነገረው። ፍንዳታው የገደለውና ያቆሰላቸው የጸጥታ ኃይሎችና የወደብ ሰራተኞች እንደሆኑ ተነግሯል። የሞቃዲሾ የፖሊስ አዛዥ ኮሎኔል ቢሻር አብሽር ጌዴ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል በአጥፍቶ ጠፊ አሽከርካሪ የተነዳው የጭነት መኪና ቀደም ብሎ ወደቡ አካባቢ ቆሞ እንደነበረ እየመረመርን ነው ብለዋል። ለጥቃቱ ጽንፈኛው ቡድን አልሸባብ ኃላፊነት ወስዷል። ቡድኑ እንዳለው አጥፍቶ ጠፊው መኪናውን እየነዳ ወደቡ ደጃፍ ላይ ያለውን የጸጥታ ጣቢያ ነው የመታው። ሌሎች ምስክሮችና ፖሊሶች ደግሞ መኪናው በአካባቢው ያሉ የቀረጥ ማስከፊያ ቢሮዎች ደጃፍ ሰራተኞችና የወደብ የቀን ሰራተኞች ሊገቡ ተሰልፈው በነበሩበት ነው ተንደርድሮ የደረሰው። አይ ባይራክ የምትባለዋን ወደብ የሚያካሂደው የቱርክ ኩባንያ ስራውን ለማካሄድ እና ወደቡን ለማሻሻል ከሶማሊያ መንግስት ጋር የ20 ዓመታት ውል ወስዷል። በጥቃቱ የቱርክ ዜጎች ተገለው እንደሆነ የሚታወቅ ነገር የለም። በሌላ ዜና ትናንትና ኬንያ ውስጥ ነዳጅ ጫኝ ከባድ መኪና አውራ ጎዳና ላይ ከበርካታ ተሽከርካሪዎች ጋር ተጋጭቶ ከሰላሳ የሚበልጡ ሰዎች ሞተዋል። አደጋው የደረሰው ናይሮቢን ናይቫሻ ከምትባለው ከተማ ጋር በሚያገናኘው አውራ ጎዳና ላይ ከከተማይቱ አስር ኪሎ ሜትር ርቀት ላይ እንደሆነ ታውቋል። ቱርክ ኢስታንቡል ከተማ ለደረሰውና ቢያንስ 38 ሰዎች ገድሎ ከ150 የሚበልጡ ላቆሰለው የቦምብ ጥቃት ታክ በሚባል አጽሮት የሚታወቀው የኩርዶች አማጽያን ቡድን ኃላፊነት ወስዷል። ትናንት ቅዳሜ ማታ አንድ ግዙፍ የኳስ ሜዳን ያናወጠው የፍንዳታ በህግ የታገደው የፒኬኬ አንጃ ነው ተብሎ የሚታመነው የኩርዲስታን ነጻነት ፋልከንስ የሚባል ቡድን ዛሬ ኃላፊነት ወስዷል። እማኞችና ባለስልጣናት በሰጡት ቃል የእግር ኳስ ግጥሚያ ከተካሄደ ከሁለት ሰዓት በኋላ የደረሰው ይህ መኪና ላይ ተጠመደ ቦምብና አጥፍቶ ጠፊ የያዘው ፍንዳታ የጸጥታ ኃይሎችን ኢላማ ያደረገ ነበር ከተገደሉት መካከል ሰላሳ ፖሊሶች እንደሚገኙባቸው የቱርክ የአገር ደህንነት ሚኒስትር ሱሌይማን ሶይላ አስታውቀዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 2 2009 ዓ.ም ምሽት ፕሮግራም ነው። በምሽቱ ዝግጅታችን ስለተባበሩት መንግስታት ድርጅት የመንግስታት ማህበር የነበረው ኢትዮጵያ ሀገራችን ከጥቁሩ ዓለም ለየት ባለ ሁኔታ አባል ሆና ብቸኛዋም ነበረች ብቸኛዋ ትክክል አገር ሆና በወቅቱ አባል ሆና የተንቀሳቀሰችና ጣሊያንም ሀገራችንን በሚወርበትም ወቅት አባል ነበር። ያው ከጥቃታችን ሊያድኑን አልቻሉም። በነበረው የፖለቲካው ድንቅት፣ በዛም በዛም እና በመሳሰለው ድርጅቱ ተዳክሞ ስራውን በሚገባ ስላልተወጣ ከስሞ ወድቋል በሱ ትን ላይ ተመስርቶ ነው የተባበሩት መንግስታት ድርጅት በሺህ ዘጠኝ መቶ አርባ አምስት ላይ ኦፊሻሊ ስራውን ለመጀመር የበቃው። በምትቀረን ጊዜ ደግሞ ስለ አምባሰል እንነጋገራለን። አምባሰል ዳሜና የእጁ ዝናብ ነው መጣት ዝታ የሚጋርደው አምባሰል እንደ ትዝታን ሜጀርና እንደ ማይነሩ ከሜጀሩም ከማይነሩም አይደለም የሚነሳው። መነሻ ሆኖት መነሻ ሆኖት አውሮፓውያኖቹ ሞዳል የሚሏቸው አሉ። ሞድ ሞድ ማለት ትዝታ ሜጀር ላይ ያሉትን ረድፎች ካየ ከሁለት ተነስተ ስትሰራ፣ አምባሰልም ልክ እንደዛው ሞዳል ስሜት አለው። ከሜጀሩም ከማይነሩም አይደለም ተዋጽኦ፣ ግን አምባሰል ከትዝታ ማይነር ጋር በጣም ይቀራረባል። አሁን ወደ መጀመሪያ ዝግጅታችን እንዝለቅ። የኢትዮጵያ የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ነው። በአሜሪካ ድምፅ ራዲዮ ጣቢያ ቀርበው ዶክተር ነገሪ የሰጧቸው መልሶች የመጀመሪያና ሁለተኛ ክፍል ከትናንት በስቲያና ትናንት ቀርበዋል። አሁን ሦስተኛው ክፍል ይቀጥላል። አዘጋጅና አቅራቢዋ ትዝታ በላቸው ነች። ከተሳታፊ ጥያቄ እንነሳ። ጤና ይስጥልኝ ሀገሪቱ ውስጥ ለተፈጠረው ችግር መንግስት መፍትሄ ብሎ ያስቀመጠው በጥልቅ መታደስና የአስቸኳይ ጊዜ አዋጅን ነው የእኔ ጥያቄ አንደኛ ጥልቅ ታድሶ የተባለው ብዙ ሰዎች እንደሚሉት እያየን ያለ ነው አሁን መንግስት እያደረገ ያለው ቅብ ወይም የሜካፕ ለውጥ ነው የህዝቡ ፍላጎት መሰረታዊ የሆነ የህግና የመርህ ለውጥ ይህ እየሆነ አይደለም እርስዎ ምን ይላሉ ሁለተኛው ጥያቄ አሁን ተቃውሞ የበረደ የመሰለው መንግስት በጉልበት አፍኖት እንጂ የህዝቡ ጥያቄ ስለተመለሰ አይደል የሚሉ አሉ። ለዚህም ማሳያ ከአስራ አንድ ሺህ ሰዎች በላይ ታስረዋል። በእርሶ እይታ የህዝቡ ጥያቄ በዚህ አካሄድ ለዘለቄታ ይፈታል ብለው ያምናሉ? የአስቸኳይ ጊዜ አዋጁ ቢነሳ የህዝቡ ተቃውሞ ዳግም ላለመፈንዳቱ ምንድን ነው ዋስ? አመሰግናለሁ። ዳኛ ዳኘ ይባላለሁ፣ ከሲያትል ነው የምደውለው። እሺ ከአቶ ዳኘ ጥያቄ ጋር ላያይዝም ወደው አስራ አንድ ሺህ በላይ ወይንም 11600 እንደዚህ የታሰረ ተብሎ ከተነገረ አንድ ሶስት ሳምንት ወር ገደማ ሊሆነው ነው። ትክክለኛ ቁጥር ካለዎት በዚህ በአስቸኳይ ጊዜ አዋጁ የታሰረ ህዝብ ቁጥር ስንት እንደሆነ እሱንም አክለው የአቶ ዳኘን ጥያቄ ቢመልሱልን። አመሰግናለሁ። የህዝብ ጥያቄ በአስቸኳይ ጊዜ ለመፍታት አይደለም መንግስት ያደረገው። የአስቸኳይ ጊዜ አዋጁ የራሱ ምክንያት እንዳለው ጥያቄውን ያነሱ ተተዳኜ ሌሎችም ሰዎች መረዳት የሚያስፈልግ ይመስለኛል። የአስቸኳይ ጊዜ አዋጁ ምክንያቶቹ ግልጽ ናቸው። ለዜጎቻችን ጥበቃ ለማድረግ፣ ለኢንቨስተሮችም፣ ለሌሎችም የየት ሀገር የሚሆኑ ዜጎቻችን የሚሆኑ ጥበቃ ለማድረግ ነው። እንግዲህ ይሄ ደግሞ ህገ መንግስታዊ እንደሆነ ተገልጾ ነበረ። ወደ ታዲሱ በምንመጣበት ጊዜ ይሄ የመጀመሪያው አይደለም። ለጊዜው ጥያቄ ትክክለኛ ምላሽ ለመስጠት መንግስት ራሱን በመፈተሽ ለህዝብ ጥቅም ለህዝብ አገልግሎት ቅድሚያ ለመስጠት የወሰደው በጣም ሊበረታታና ሊመሰገን የሚገባ እርምጃ እንደሆነ ነው የምንረዳው። ውጤቱን ደግሞ ቆይተን ነው የምናየው። አሁን ሰዎችን ቦታ ማስያዝ ማለት ትልቅ ግምት ሊሰጠው ይገባል። ምክንያቱም አሰራሩንም ቢሆን የሚቀይሩት ሰዎች ናቸው። ለህዝብ ጥቅም ቅድሚያ እንድሰጥ የሚያደርጉም ውጤታማ አገልግሎትን እንዲያገኙ የሚያደርጉም ሰዎች መሪዎች እንደሆኑ መሆኑ ነው የምታወቀው ማለት ነው። ስለዚህ ይሄ መንግስት አምነውበት ይህን እያደረገ ያለው ሜካፕ ነው ማለት። እንግዲህ ሰዎች የራሳቸው አመለካከት ሊኖራቸው ይችላል። ነገር ግን ደግሞ ህይወቱን እየኖሩ ያሉትና ለወደፊት ውጤቱን የሚያዩት የኢትዮጵያ ዜጎች ምስክር ይሆናሉ ብለን ነው የምንጠብቀው ማለት ነው። ተቃውሞ የበረደው ለአስቸኳይ ጊዜ አዋጁ አይደለም። ይህ ዛሬ የምናየው ሰላም እኮ አንዳንድ ሰዎች እንደሚያስቡት የጸጥታ አካሉ ያመጣው ነው ብለህ መደምደም የለብንም። ሰላሙን የሚያስከብረው ዜጎቻችን ናቸው። ምክንያቱም ከሰላሙ ተጠቃሚ እንደመሆኑ መሆኑ ያውቃሉና ካለንበት ችግር ድህነት፣ ልንወጣ የምንችለው ሰላም ሲኖር እንደሆነ ህዝባችን ጠንቅቆ ያውቃል ማለት ነው። ስለዚህ ይሄ ከአስቸኳይ ጊዜ አዋጅ ጋር ብቻ ማያያዝ ተገቢ አይመስለኝም እና ቆይትን የምናየው ይሆናል። ከአስቸኳይ ጊዜ አዋጅ በኋላ ምን ይፈጠራል ለምለው እኛ ራእይ አለን። ዜጎቻችን በ- ቀመጠው የልማት አቅጣጫ እቅድ ላይ በመረባረብ እያንዳንዱ ሰው የራሱን ህይወት ይቀይራል፣ ወደ ተሻለ ደረጃ ይደርሳሉ፣ ሀገራቸውንም ደግሞ አንድ ላይ በመሆን ይጠብቃሉ። የተሻለ ነገር ነው የምንጠብቀው ማለት ነው። ከዛ በኋላ ምን ይጠበቃል ለምባል ወጣቶቻችን ከማይጠቅማቸው እንዲሁ እንደ ክረምት ጎርፍ እንደሞላ ውሃ እንደሚደፈርስ ጥራት ከሌላቸው ጃንክ የምንላቸው መረጃዎች ራሳቸውን ጠብቆ የሚጠቅማቸውን መረጃ በመጠቀም ራሳቸውን እንዲለውጡ መንግስትም ይደግፋል ቸዋል እነሱም ደግሞ የራሳቸውን ችግር በራሳቸው ይፈታሉ ብለን ነው የምንጠብቀው ማለት ነው። ቁጥሮችን በተመለከተ ከአስራ አንድ ሺህ በላይ የሚሆኑ ሰዎች ቁጥጥር ስር እንደዋሉ የገለጸው ኮማንድ ፖስቱ ነው። ነገር ግን በዚያን ጊዜ ከነዚህ ሰዎች ውስጥ የተወሰኑ ሰዎች ትምህርት ወስዶ ሌሎቹ ደግሞ ተጠያቂ መሆን ያለባቸውም እንደዚሁ ተጠያቂ እንደሚሆኑ የገለጸበት ሁኔታ አለ። ዛሬ ላይ ሆነን በምናይበት ጊዜ ይሄ አስራ አንድ ሺው እስር ቤት አለ ማለት አይደለም። ጊዜያቸውን ወይ እንዲሁ ተጠይቆ ምናልባት የተያዙበትም መረጃውም ያኔ በስተትም ሊሆን ይችላል። በቂ መረጃ ሳያገኙም ሊሆን ይችላል ወዲያውኑ የተለቀቁ ሰዎችም ይኖራሉ ማለት ነው። ይህንም በተመለከተ ትክክለኛ መረጃ ምን ያህሉ ተለቀዋል፣ ምን ያህሉ አሁንም ቁጥጥር ስር ናቸው የሚለውን ኮማንድ ፖስቱ የሚሰጠን መረጃ ነው። ነገር ግን ቁጥሩን መግለጽ በዚህ ሰዓት ባልችልም የተለቀቁ ሰዎች እንዳሉና ክስ የሚቀርብባቸውም ሰዎች እንዳሉ ግን መረዳት ያስፈልጋል ማለት ነው። ወደ ቀጣይ ጥያቄ ከመሄዳችን በፊት አሁን ስለታሰሩት ሰዎች ሲገልጹ በተለይ በኦሮሚያ ክልል ወጣቶች በታሰሩ ጊዜ አገር ውስጥ ያለ ሚዲያ ይህን የሰልፋቸውን ሁኔታ ተቃውሟቸውን ያካሄዱበት የነበረውን ሁኔታ ያሳይ እንደሆነ በትክክል አይታወቅም። ነገር ግን ወጣቶቹ ፍጹም ሰላማዊ በሆነ መንገድ መፈናቀልን በተለይም ደግሞ የኦሮሚያ ክልል በአዲስ አበባ ላይ አለው የሚሉትን ልዩ ጥቅም ለማስከበር እንዲሁም በአካባቢያቸው ወላጆቻቸው እንዳይፈናቀሉ፣ አላግባብ በባለ ሀብቶች መሬቶቻቸው እንዳይወሰዱባቸው ሰላማዊ ተቃውሞ ነበረ ሲያደርጉ የነበረው። የሰብአዊ መብት ድርጅቶች እንደሚሉት ለሰላማዊ ተቃውሞ መንግስት አዎንታዊ መልስ ስላልሰጣቸው ወደ ኋላ ወደ አመጽ ተለውጧል ጉዳዩ። እና አሁንም ጠያቂያችን የሚያቀርቡት ጥያቄ ምንድን ነው? መንግስት ተሀድሶ እያደረግኩ ነው ይላል። አስሮ ትምህርት እያስተማራቸው ነው። የትምህርቱን ይዘት እርስዎ የሚያውቁ ከሆነ ሊገልጹልን ይችላሉ። ግን መሰረታዊ የሆኑ ጥያቄዎች አሉ ያልተመለሱ እነዚህ መሰረታዊ ጥያቄዎች እስካልተመለሱ ድረስ በኦሮሚያም ሆነ በአማራ ክልል የሕዝቡ ጥያቄ ቋሚ ይሆናል የሚል ነው የአድማጫችን አመለካከት። በመጀመሪያ ደረጃ ፍጹም ሰላማዊ የነበረ ሰልፍ የሚባለው ኳሊፋይድ መሆን ያለበት ይመስለኛል በትክክለኛ አገላለጹ መቅረብ አለበት። ሰላማዊ የነበረ ሰልፍ እንዳለ ሁሉ ሰላማዊ ያልሆኑ እጃቸውን እጃ አለም ዶክተር ነገሪ ሌንጮ አለም እንዳየው በዓለም ሚዲያ አሁን እርስዎም እኮ እንደሚያውቁት እርስዎ የመገናኛ ብዙሀን ሰው እንደመሆኑ አሁን በተለያዩ የመገናኛ ብዙሀን እዛ ኢትዮጵያ ውስጥ ከቅጽበት የተደረገው በዓለም ይሰራጫል። ወጣቶቹ እጆቻቸውን ሰላማዊ ነኝ በሚል ምልክት እጆቻቸውን ምንም አልያዝኩም እኔ ምንም አልያዝኩም ባዶ እጄ ነኝ የኢትዮጵያን ወታደር እየተጋፈጥኩ ያለሁት በማለት እጆቻቸውን አናቶቻቸው ላይ አድርገው ነበረ ሰልፍ ይወጡ የነበረው አዲስ አበባም ታይቷል። ይሄ እሱን ነው ሰላማዊ የሚሉት የሰብአዊ መብት ድርጅቶች ያልኩሽ እኮ ሰላማዊ ሰልፍ የሚባለው ሰላማዊ የሆነም እንዳለ ሁሉ ሰላማዊ ባልሆነ ሁኔታ የተካሄዱ ሰልፎችም እንዳሉ መረዳት ያስፈልጋል። እንዲሁ መደምደሚያ ላይ መድረስ ትክክል አይደለም። ምክንያቱም ዜጎቻችን እኮ ይህንን ያውቃሉ። በመጀመሪያ ደረጃ ሰላማዊ ሰልፍ የዜጎቻችን መብት ነው። ይህ ሕገ መንግስታዊ መብት ነው ነገር ግን ሰላማዊ ሰልፍ ለመውጣት ደግሞ ቅድመ ሁኔታዎች እንዳሉ በየጊዜው ሲገለጽ ነበር። ሰላማዊ ሰልፍ አንዳንድ ጊዜ በተለያዩ ምክንያቶች የሚገደብበት ሁኔታዎች እንደነበሩ እናውቃለን። ያም ደግሞ የዜጎችን ጥቅም ለማስቀደም እንደሆነ በተደጋጋሚ ሲገለጽ ነበር። አሁን ታሪክ መተንተን ሳይሆን፣ ይሄ እንዴት ነው የሚታየው? በዚህ ምክንያት የተጎዱ ሰዎች በትክክል የኃይል እርምጃ መወሰድ ነበረበት ወይ? የኃይል እርምጃ የተወሰደበት ሁኔታ እንደምታወቀው እኮ እኔም በሚዲያ ያየሁበት ሁኔታ አለ፣ በውጭም በሀገር ውስጥም ይህን ኢትዮጵያን ይወክላል ብለን ኮርተን የምናይበት ወይ ደግሞ የምንገልጽበት ሁኔታ ወይ ሞራል የለን የምንለው እነዚህ ተወሰዱ የሚባሉ እርምጃዎች መሰረት የሆኑት ምንድን ናቸው? ቮኬሽን አለ ወይ? ሰላማዊ ሰልፍ በወጡት ወጣቶችና በፖሊሱ መካከል ያለው አመለካከት ውስጥ በኢትዮጵያ ውስጥ ለፖሊስ ያለን አመለካከት ወጣቶቻችን ያላቸው አመለካከት ምን ይመስላል፣ በትክክል መገለጽ አለበት። ምክንያት የሆኑ ነገሮች የሉ ወይ? ተከልክሏል የተባለ ሰልፍ በሚወጣበት ጊዜ ኃላፊነታቸውን ለመወጣት ዛዝ የሰጣቸው ሰዎች ህጋቸው እና ያለን ለዚህ መሰረት የሆኑ ጉዳዮች ከመሰረቱ መፈታት እንዳለባቸው መንግስትም ያምናል። ምክንያቱም ችግሮች በመንገድ ላይ በመውጣት ብቻ አይደለም የሚፈቱት ማለት ነው የኦሮሚያም ሆኑ የአማራ ወጣቶች የሌሎች ክልል ወጣቶችም መብታቸውን ለማስከበር በሚጠይቁበት ጊዜ ለምን ጠየቃቸው ብሎ የኃይል እርምጃ እንዲወሰድባቸው መንግስት አያበረታተም የመንግስት አቋምም እንዳልሆን የመታወቅ አለበት። ምክንያቱም ይሄ ራሱ የመጠየቅን ባህል ጠይቆም ደግሞ ምላሽ የማግኘትን ባህል ያመጣው ህገ መንግስቱ ነው፣ እኔ እንደሚገባኝ ማለት ነው። ዴሞክራሲያዊ ስርዓት ደግሞ ሰዎች ጥያቄ ካላቸው በሰላማዊ መንገድ ጠይቆ ምላሽ ማግኘት አለባቸው ብሎ ያምናል። በአያያዝ ውስጥ የሚከሰቱ ስህተቶችን መንግስት በሂደት አይቶ እያረመ እንደሆነ መታወቅ አለበት ማለት ነው። እንዲሁ ያኔ በነበረ ግርግር ምክንያት የተፈጠሩ ችግሮች ለዘላቅነት ይቀጥላሉ ብለን መደምደም ማስፈላጊ ስላልሆነ ከአስቸኳይ ጊዜ አዋጁም በኋላ ስጋት ይኖራል ብሎ ማየት አስፈላጊ መንግስት እርምጃ እየወሰደ ነው። ጥያቄዎቹ ስለተነሱም ብቻ አይደለም መንግስት ኃላፊነቱን አውቆ አሁን የመጣው መታደስ እኮ በፊት የነበሩ ችግሮች፣ አሁን የተነሱ ጥያቄዎችም ጭምር ምላሽ ማግኘት እንዳለባቸው መንግስት እኮ ያውቃል። በሂደት ወጣቶቹም በትክክለኛ መንገድ ዲሞክራሲያዊ በሆነ መንገድ ለወደፊትም እኮ የምታፈኑበት ምክንያት የለም እኮ ዲሞክራሲያዊ በሆነ የዲሞክራሲን ባህል ተላብሶ ማንም ሰው ጥያቄ መጠየቅ ይችላል። ነገር ግን የምንጠይቀውን ጥያቄ እንዴት እንጠይቃለን የሚለው አሁንም ትኩረት ሊሰጠው ይገባል ማለት ነው። በኃይል መመለስ ወይ ደግሞ በኃይል መብታችንን ለማስከበር ዲሞክራሲ ባህል አይፈቅድልንም። እሱ ሌላ ነገር ነው ማለት ነው። ሰላማዊነቱን ጠብቆ ለሚቀርብ ጥያቄ ሰላማዊ ምላሽ እንደምሰጠው አምንበታለው ይህንን ያው ኮሚቴንም እናየው ይሆናል ማለት ነው። አዎ ዶክተር ለገኔ ሬንጮ መቼም ይሄ ግልጽ ነው። ዲሞክራሲ በአንድ ሀገር ሊሰርጽ እና ሊያድግ የሚችለው ሁሉም ለዲሞክራሲ ተገዢ ሲሆን ነው። ለማንኛውም ወደሚከትለው ጥያቄ እንሂድ። ይቅርታ፣ አዎ ልክ ነሽ እንዳልሽው እኮ ለማንኛውም ሲባል የመንግስት ኃላፊዎችም ተገዢ መሆን አለባቸው ለዲሞክራሲ ባህል ማለት ነው። ዲሞክራሲ ተጠያቂነትም ቅድሚያ ይሰጣል ማለት ነው። የሕግ በላይነትም ቅድሚያ ይሰጣል። የመንግስት ኃላፊዎችም ይሆኑ የጸጥታ አካላትም ይሆኑ ከዚህ ውጭ ሊሆኑ አይችልም። ማለት የምደረገው ሁሉ ምክንያት እንዳለው እና እንደ መንግስት ደግሞ አካል ጉዳት እንድደርስባቸው ወጣቶቻችን ላይ፣ ዜጎቻችን ላይ ሕይወት ላይ ወይ ደግሞ የሞት ጉዳት እንድደርስ ተፈልጎ ይደረጋል የሚል እምነት የለንም። የተከሰቱ ስህተቶች ደግሞ ኃላፊነቱ መውሰድ ያለበት አካል ኃላፊነቱን የመውሰድበት ሁኔታ እንዳለ ለማንም ግልጽ እንደሆነ መታወቅ አለበት። ለተፈጠሩ ስህተቶች ደግሞ መንግስት በተለያዩ ጊዜ ይቅርታ እንደጠየቀ እና ለወደፊት እንደዚህ አይነት ሁኔታዎች እንዳይፈጠሩም እንደሚሰራ የተገለጸ ስለሆነ እንግዲህ ዲሞክራሲ በአንድ አካል ብቻ አይደለም የዲሞክራሲ ባህል የሚያብበው። ከህዝቡም የሚጠበቅ አለ፣ ከኃላፊዎችም የሚጠበቅ ስላለ እንዳልሽው ነው ማለት ነው። ስልክ የደወሉልን ጠያቄ አለ፣ የእሳቸውን ጥያቄ ላሰማ። ጥሩ። ሄሎ፣ ጠና ስትልኝ? አቤት፣ ይጠይቁ። የኔ ወንድም ስሞማ ልበል? सुन उसे बोलो नही करना पे होना

ወይ ለፌዴራል መንግስት ኢትዮጵያ ውስጥ የለም ነው ወይ ለምንድ ክልልተኛ ቡድን የማያስገባው እና ይሄድ ጉዳይ አጣርተው የሚረዳ ማለት ነው። እና እዛ ላይ ያለው በጣም አስኪ ነገር ነው። ምክንያቱም

አንድ ቀን በጣም ምንም የሌለበት ቦታ ላይ አርባ ሶስቱ ጥብሎች ላይ ውይይት እየተደረገ አለች እና በጣም አስገረመኝ። ባለሁበት ቦታ ላይ ማለት ነው እና የሰው ህልና በላይ ስለሆነ ቢያስቡ አሪፍ ነው እና ይሄ ነው ጥያቄ። እሺ፣ በጣም ነው የማመሰግነው አድማጭ። እነሆ ዶክተር ነገሪ ሌንጮ ይሰማሉ። በኢሜይልም የመጣልናል። ዶክተር ነገሪ የኮንሶ ጉዳይ በጣም አሳሳቢ ነው የሚሉ በርካታ ሰዎች ኢሜይል አድርሰውናል። የኮንሶ ህዝብ ስቃይ ወደ መላው ኢትዮጵያ ጆሮ አድርሱልን የሚል ኢሜይል ነው። በኮንሶ ገጠራማው ክፍሎች መሰረታዊ ነገሮች ማለትም የውሃ ጉድጓዶችና ወፍጮዎችን ባህላዊ ድንጋይን ጨምሮ ህዝቡ እንዳይገለገልበት ተደርጓል። በዛ አካባቢ ያሉ ሹማምንት፣ የፌደራል መንግስት የኮንሶን ህዝብ ስቃይ ለምንድነው በዝምታ የሚመለከተው? ህዝቡ ማረስ ካልቻለ ታጣቂዎችን ፈርቶ ቤተሰቡን ይዞ ጫካ ከገባ ይኸው ወደ ስልሳ ቀን ነው። ሴቶች ይደፈራሉ፣ ልጃገረዶች ይደፈራሉ እና እንዴት መኖር ይቻላል? የሚል አቶ ታደለ ኦቶማሎም እንዲሁ ኢሜይል አድርሰውናልና፣ የምንሰማው ነገር ሁሉ ለጆሮ የሚከብድ ነው። እስቲ መልሶን ይስጡን። እንግዲህ ኮንሶ አካባቢ የተነሱ ጥያቄዎች እንደነበሩና በተለይም ደግሞ ጥያቄው ከማንነት ጋር የተያያዘ ሳይሆን ዞን ለመሆን የተወስኑ የኮሚቴ አባላት ጥያቄ እንዳቀረቡ መረጃ አለን። ከዚህ ጋር በተያያዘ እንግዲህ ችግሮች እንደተፈጠሩና አንዳንድ ንብረት ላይም ጉዳት እንደደረሰ መንግስትም፣ የሚያውቀውና ይህን ለማስተካከል አንዳንድ አስፈላጊ የሆኑ እርምጃዎች ሲወሰዱ እንደነበሩ ነው ባለኝ መረጃ ከክልሉ ማለት ነው በዜጎች ላይ የሚገለገሉበት መሰረተ ልማት ላይም ጉዳት ደርሷል። የሚባለውም እኔ ባለኝ መረጃ የክልሉ መንግስት ይህንን ጉዳይ በማጣራት አስፈላጊውን ምላሽ እያደረገ እና ህዝቡንም ደግሞ ሰብስቦ እያወያየ ህዝቡን እያረጋጋ ወደ ስራቸው እንዲገቡ ደግሞ በእርሻም በእርባታ የሚተዳደሩ ሰዎች በመደበኛ ስራቸው ላይ እንዲሰማሩ እያደረገ እንዳለ ነው የሚሰማው ማለት ነው። ምናልባት እንግዲህ ይህንን በሰፊው ለማብራራት እየተደረጉ ያሉ ማጣራት ካለቀ በኋላ ለዚህ ተጠያቂ መሆን ያለባቸውም አሁንም ህግ የሚያዳላበት ምክንያት እንደሌለ ነው የማምነው ተጠያቂ የሚሆኑበት ሁኔታ ይኖራል። አሁን ባለኝ መረጃ ግን የክልሉ መንግስት አስፈላጊውን እርምጃ እየወሰደ እንዳለና ጉዳት ለደረሰባቸውም ጥንቃቄ ያው አስፈላጊው ጥበቃ እንዲደረግላቸውና እንድረጋጉ እያደረገ እንደሆነ ነው ማለት ነው። ምናልባት በህገወጥነት ከሰዎች ገንዘብ በመሰብሰብ በሰዎች መካከል ጥላቻ እየዘሩ ይሄ ችግር እንዲቀጥል የሚያደርጉ አካላት አሉ ስለሚባል እነሱም ደግሞ ገለልተኛ የሆነ ኮሚቴ ወይ ደግሞ አካል አጣርቶ በሚያቀርብበት ጊዜ ይሄንን የሚያደርጉ ሰዎችም ተጠያቂ መሆኑበት ሁኔታ ይኖራል ማለት ነው። ስለዚህ እንደ መንግስት አንድ ነገር ልና ማሳወቅ የምንፈልገው በየትኛውም አካባቢ የሚኖሩ ዜጎቻችን በደል እንደርስባቸው መንግስት አይፈልግም። ሰላምን ፀጥታን በማስከበር ሂደት ውስጥ በሚደረጉ ስህተቶች ደግሞ ስህተቶች እንዳይደረጉ እንዳይፈጸሙ ጥረት ይደረጋል። በሚፈጸሙበት ጊዜ ደግሞ ከገደብ ያለፈ ጥቃት የሚደርስባቸው ከሆነ ስለደረሰባቸው እንዲሁ ተጠያቂ ሳይሆኑ ይቀራሉ ብሎ ዜጎቻችን ማመን የለባቸውም። እነሱም ለመብታቸው ስርዓቱ በዘረጋው መዋቅር ተጠቅሞ መብታቸውን ማስጠበቅ ይጠበቅባቸዋል ብዬ ነው የማምነው። ዶክተር ነገሪ ሌንጮ በሙስና ላይ ነው። ህዝቡ በጣም በብዛት ጥያቄ የላክልንና ከተለያዩ አካባቢዎች ደግሞ ለማካተት ሞክረናል። ከትግራይ ክልል ሀዱሽ ዘሚካኤል የላኩልን ጥያቄ ኢሕአዴግ ውስጤ በሙስና በኪራይ ሰብሳቢነትና በመልካም አስተዳደር ዝርክርክነት እንዲሁም ሕዝብ የሰጠንን ኃላፊነት ለግል ጥቅም በመዋል ክፉኛ ሕዝብ ተበድሏል ብሎ የሕዝብን ጥያቄ በፍጥነት እመልሳለሁ በማለት በጥልቅ ታድሶ አደርጋለሁ ሲል ቃል መግባቱ ይታወሳል። ግን እስካሁን አንድ ባለስልጣን በሥነ ምግባር ብልሹነትም ሆነ በሙስና በማንኛውም ጉድለት ለህግ የቀረበ የለም። ለእነዚህ ሁሉ ጉድለቶች ተጠያቂ ከሌለ ህዝብ እንዴት ነው መንግስት ላይ አመኔታ ሊኖረው የሚችለው? አሁን እየተተኩ ያሉ አዳዲስ አመራሮች ከነባሮቹ በፖለቲካ በሥነ ምግባር፣ ወይስ በትምህርት እንዴት ታይቶ ነው ስልጣን እየያዙ ያሉት ይላሉ። እስካሁን በስልጣን መከታ ሀብት ያከማችሁ ግለሰቦች የተጠያቂነት እርምጃ ህብረተሰቡን የሚያረካ አይደለም አሁን ለሚተኩ ምን ትምህርት ይሰጣል ብለው ጠይቀዋል አቶ ሀዱሽ ደሚካኤል ከትግራይ አመሰግናለሁ ጥያቄው ትግራይ አካባቢ የመጣ ቢሆንም በሀገር ደረጃ ያለውን ጉዳይ ለመዳሰስ የተነሳ ይመስለኛል። እንደሚታወቀው መንግስት ሌላ አካል ሳይነግረው ያለውን ሁኔታ በመገምገም የመልካም መሳለ ችግር እንዳለ በመለየት በዚህ ላይ ለመስራት እቅድ አውጥቶ እንደ ካምፔን የምንለውን ወረ ዘግቶ ከአመት በፊት ስራ ስራ እንደቆየ ይታወቃል። እንግዲህ ከሙስና ጋር በተያያዘ ትልልቅ የሚባሉ ግራንድ ኮራፕሽን፣ ሲቲ ኮራፕሽን በየቦታው በባህልም የተለመደ አገልግሎት መጠት ዲማንሻ የሚጠይቁ ከገቢ መሰብሰብ እንዲሁም ደግሞ ከጊዜ ከመሬት አስተዳደር አካባቢ የተለዩ በጣም ችግር ያለባቸው ቦታዎች ወይ ደግሞ እንደዚህ አይነት ችግር ያለባቸው ተለይቶ መንግስት ማስተካከያ እንዲደረግ ከምንጩ የሙስና መሰረት እንዲደርግ ጥረት ያደርግ እንደነበረ በየጊዜው ሲገልጽ እንደቆየ እናውቃለን። አሁንም ደግሞ ይሄ ጉዳይ አልተጠናቀቀም። በዚህ በተሃድሶ ውስጥ አንዱ ቅድሚያ የተሰጠው ለህዝብ ፈጣን ያለ አገልግሎት መሰጠት አለበት። ህዝብ እንዲሁ ለሚያገኘው አገልግሎት መ ስለሆነ ነው እንጂ መክፈልና ወይ ደግሞ ሰው ማስከበር እንደሌለበት ታምኖበት እየተሰራ እንደሆነ እናቃለን። ስለዚህ አሁን በዚህ ምክንያት ተገምግሞ የተነሱ ሰዎች እንዳሉ ግልጽ መሆን አለበት። በዚህ ምክንያት ተገምግሞ የተነሱ ሰዎች ደግሞ በሂደት ተጠያቂ ሆኖ ለህዝብም ይቀርባሉ። ለምሳሌ ማንሳት ይቻላል። ከእያንዳንዱ ከኦሮሚያ ክልል፣ ከአማራና ከትግራይ ክልል አሁን በቅርብ ያገኘኋቸው መረጃዎች እንደሚያሳዩት ህዝብን ሲበድሉ ወዲያና ወዲህ ሲያጉላሉ የነበሩ ኃላፊዎች ከኃላፊነታቸው እንዲነሱ ተደርገዋል። በሂደት ደግሞ መንግስት ትክክለኛ ማስረጃ በመሰብሰብ ተጠያቂ የሚያደርግበት ሁኔታ ይኖራል ማለት ነው። ስለዚህ ይሄ በህዝብና በመንግስት መካከል መተማመን እንዳይኖር ለወደፊት ከሚያደርጋቸው አንዱ እንደሆነ መንግስትም ስለሚያውቅ በዚህ ጉዳይ ላይ በጥንቃቄ የሚሰራና ተጠያቂ መሆን ያለባቸው አካላት ተጠያቂ እንደሚሆኑ ታሪክም እንደሚያሳየው ማለት ነው። በጣም ከፍተኛ ባለስልጣን የሆኑ ሰዎች ተጠያቂ የሆኑበት ሁኔታ አለ። አሁንም በህግ በቁጥጥር ስር ያሉ አካላት እንዳሉ እናውቃለን። ስለዚህ ይህንን የሚከታተሉ ወይ ደግሞ ቢሆን የሚከታተሉ ሰዎች ወይ ደግሞ ዜጎቻችን ማወቅ ያለባቸው መንግስት ከልቡ እየሰራ እንደሆነና ተጠያቂ የሆኑ መሆን ያለባቸው አካላት ተጠያቂ እንደሆኑ መተማመን መኖር እንዳለበት ነው ማለት ነው። እንግዲህ አድሶ ተጀመረ እንጂ አላለቀም። የተቀመጡ ወይ ደግሞ ኃላፊነት የተሰጣቸው ሰዎችም ጊዜ ሊሰጣቸው ይገባል። ሁኔታዎች ሊመቻችላቸው ይገባል። ስለዚህ በስራቸው ነው መፈተን ያለባቸው። እንዴት ነው የተሾሙት ለሚባለው እንደምታውቀው ከፌዴራል እስከ ክልል ድረስ መስፈር ተቀምጦላቸው አንደኛ የሚሰሩ ስራና ያላቸው እውቀትና ልምድ፣ አፈጻጸማቸው የተሻለና የሚቀራረብ ሆኖ ስለተገኘ ለህዝብ ወገንተኛ ሆኖ ፈጣን አገልግሎት ይሰጣል ተብሎ ስለታመነ እንደሆነ በግልጽ መታወቅ አለበት ማለት ነው። ስለዚህ ውጤቱ ደግሞ በአንድ ወር ውስጥ ይታያል ብለን መጠበቅም እኔ ፌር አይመስለኝም። ስለዚህ ጊዜ ሰጥተን ማየት ይጠበቅብናል። ውጤት ሊመጣ የሚችለው ደግሞ ውጤት የሚፈልግ ህዝብ ራሱ ተሳትፎ የራሱን መብት ማስከበር ሲችል ስለሆነ ሙስና መዋጋት ያለበት ባለስልጣኑ ብቻ ሳይሆን ዜጎቻችንም ህዝቡ በአጠቃላይ ስለሆነ የግልጽነት ባህል እንዲዳብር በማድረግ ሚዲያዎቻችን፣ እንዲሁም መረጃ መቀበል ብቻ ሳይሆን ትክክለኛ ምርመራ በማድረግ ግልጽነት እንዲኖር እና ተጠያቂ መሆን ያለበት ሰው ተጠያቂ እንዲሆን በትክክል ፓውዛቸውን ሊያበሩባቸው ይገባል። የሚዲያ ተቋማትም ደግሞ ለጋዜጠኞች ድጋፍ ማድረግ አለባቸው። አሁን የምንሰማቸው እኮ ቪኦኤም ጭምር ጥያቄ ነው የሚያቀርበው። ሙስና አለ፣ መንግስት እንደዚህ ቃል ገብተዋል የምል ጥያቄ ማቅረብ እንጂ ይህንን በመመርመር በዚህ ውስጥ ተሳትፎ ያገኙትን ውጤት እያሳያቸውን አይደላቸውም። በሀገር ውስጥ ያሉት ሚዲያዎችም የተወሰኑ ሚዲያዎች የምርመራ ጋዜጠኝነትን ሙከራ ያደርጋሉ። ነገር ግን ዜጋው በሚጠብቀው ደረጃ መርምሮ ኤክስፖዝ እያደረጉ ወይ ደግሞ እያጋለጡ አይደለም። መረጃቸውን የሚያገኙት ከሙስና ጋር የተያዘ ብዙ ጊዜ ከጸረ ሙስና ነው ወይ ደግሞ መንግስት በራሱ የደረሰበትን ነው። ግቦቻችን እያደረሱን ያሉ የተወሰነ ሙከራ እንዳለ እናውቃለን። በተለያዩ ሚዲያዎች የህዝብ ሚዲያም የግል ሚዲያም የማደረጋቸው ማለት ነው። ስለዚህ ይሄንን አላደረጋቸውም ሙስናና ክራይ ሰብሳብነት እየተንሰራፋ ነው ማለት ብቻ አይደለም ከሚዲያ የምጠበቀው። ማለት ሚዲያውም ኃላፊነት ስላለበት እኔም መስራት አለብኝ ብዬ የምለውና እኔ የሚመራው ተቋም ባልደረቦችን አብሬን የምንሰራው ጉዳይ ትኩረት የምንሰጠው ጉዳይ በዚህ በዚህ ላይ ነው እና ግልጽነት፣ መረጃ በትክክል በሚገለጽበት ዓለም ማንም የፈለገውን ሊያደርግ ስለማይችል ለወደፊት ዜጎቻችንም ከኛ ጋር ከመሪዎቹ ጋር ተባብረው በመስራት ይሄንን ማስተካከልና ተጠያቂ መሆን ያለባቸው ተጠያቂ እንዲሆኑ ማድረግ ያስፈልጋል ማለት ነው። ዶክተር ነገሪ ሌንጮ ወደ ኋላ አልመልሶትም እስከ ቅርብ ጊዜ ድረስ ግን የውጭ ጋዜጠኞች ማህበር አባል የሆኑ የውጭ ጋዜጠኞች ጭምር ከአዲስ አበባ ውጭ ለመንቀሳቀስ ችግር እንዳላቸው ከአዲስ አበባ ወጣ ባሉ ቁጥር ተይዘው በክልል እስር ቤት ውስጥ አንድ ሁለት ቀን ተይዘው እንደሚቀመጡ ነው የምንረዳው። ይሄንን ከብሉምበርግ ዘጋቢ ልምድ እርሶም ሳይረዱ አልቀሩም። ሌሎች ጋዜጠኞችም የሚሰሩበት ህዋ በጣም የሚያስፈራና አስቸጋሪ የሆነበት ነው። አሁን ግን ስለ አዲስ ምዕራፍ ነው የሚነግሩን ያሉትና ይህንን አዲስ ምዕራፍ በመቀበል እንግዲህ ሌሎች ጋዜጠኞችም በሙያ ላይ ያሉ ሁሉ እንደዚሁ በትጋት ከእርሶ መስሪያ ቤት ጋር ተባበር በአዲስ መንፈስ ስራ እንደሚጀምሩ ሁላችንም እንተማመናለን። የእኛም ጋዜጠኞች ጭምር ማለት ነው። እና ለሰጡኝ በዚህ ላይ የሆነ ነገር ማለት ፈልጋለሁ። አንድ እሺ፣ የውጭ ጋዜጠኞችን ልክ ቢሮ ከተረከብኩ አንድ ሳምንት ውስጥ አግኝቻቸው አነጋግራቸዋለሁ። ሲያጋጥማቸው የነበረውም በተለይ ወደ ክልል ሲሄዱ ከእኔ ጋርም ተነጋግረንበት ይህ ጉዳይ መፈታት እንዳለበት እየሰራንበት ስለሆነ ይህ ትልቅ ችግር ሆኖ ይቀጥላል ማለት አይደለም። መንግስት ፈቃድ ሰጥቷቸው እንዲሰሩ ሲያደርግ እንግዲህ ቅድም እንደገለጽኩት ስልሳ ስምንት ተቋማት፣ የውጭ ተቋማት መቶ ሰላሳ ሰባት ጋዜጠኞችን በኮረስፖንደንትነት ኢትዮጵያ ውስጥ እንዲሰሩ ፍቃድ ተሰጥቷቸው እየሰሩ ነው። ማለት ሁኔታው ባይመች እኮ ሲቶ ይመለሱ ነበር ማለት ነው። ስራቸውን እየሰሩ ነገር ግን አንዳንድ ጊዜ ችግር ስለሚያጋጥማቸው ይሄ የግንዛቤ ማስጨበጫ ስራ በመስራት መረጃ መስጠት የኢትዮጵያን ፍላጎት ማስከበር እንጂ መጉዳት እንዳልሆነ መረጃ የሚያደራጁ የሕዝብ ግንኙነት ሰራተኞች በክልል ላይም በፌዴራል ላይ ያሉ ይሄ የግንዛቤ ማስጨበጫ ስራዎች ይሰራሉ። ኢትዮጵያ ብዙ መልካም የሆኑ ነገሮችን ከዓለም ጋር ሼር ማድረግ የምትፈልጋቸው አሉ። እነዚህ ሰዎች የኢትዮጵያን ፍላጎት እንደሚጎዱ ብናምንበት ጥቃት ስለማይሰጣቸው ችግሮቹን ተቀብለን የምናስተካክል እና ምናልባት ደግሞ ከዚህ በተሻለ ሁኔታ የሚሰሩበት ሁኔታ ይመቻል ይመቻቻል ማለት ነው። በጣም ነው የማመሰግነው። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአድማጮቻችን ጥያቄ ሰፊ ጊዜ ወስደው መልስ ስለሰጡ በአድማጮቼ ስም አመሰግናለሁ። እኔም ስለተሰጠኝ እድል አመሰግናለሁ። እሺ ዜርስትልታ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮንና እናንተንም ተሳታፊዎቻችንን እንዲሁም ባልደረባችንን ትዝታ በላቸው እና በዝግጅቱ ላይ የተሳተፉትን ሁሉ እናመሰግናለን። አሁን የምናልፈው በወልቃይት ጉዳይ ወደ ተጠናቀረ ዝግጅት ነው። በሰሜን ኢትዮጵያ የወልቃይት ጠገዴ ጠለምት ህዝብ የወልቃይት ህዝብ የአማራ ብሔረተኝነት የማንነት ጥያቄ በሚል ሀያ አባላትና ዘጠኝ የሥራ አስፈጻሚ ኮሚቴ አባላት ያሉት አስተባባሪ ኮሚቴ አቋቁመው ከታህሳስ 27 2007 ዓ ም ጀምሮ ሲንቀሳቀሱ እንደነበር ከዚያም ይህ ጉዳይ ተቃውሞዎችን ቀስቅሶ ለበርካቶች ሞት፣ የአካል ጉዳት፣ ንብረት መውደምና መታሰር ምክንያት እንደነበር የአሜሪካ ድምፅን ጨምሮ በርካታ ዓለም አቀፍ የብዙሃን መገናኛ ሲዘግቡበት እንደቆዩ ይታወሳል። ለዚህ ለዛሬው ዘገባ መነሻችን ደግሞ ከሁለት ሳምንታት በፊት በአማራ ክልል ውስጥ ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነው የአማራ ክልል የካቢኔ ሹምሽር ሲደረግ በወቅቱ ያነጋገርናቸው የተቃዋሚ ፖለቲካ ፓርቲ መሪዎች ያነሱት ተቃውሞው ለተቀሰቀሰበት ዋናው የወልቃይት ጉዳይና ሌሎችም የሕዝብ ጥያቄዎች ምላሽ ሳይሰጥ ግምገማና ጥልቅ ተሐድሶ አድርገናል ማለት ፋይዳ የለውም ማለታቸውና አሁን የወልቃይት ጉዳይ ምን ደረሰ የሚል ጥያቄ ማንሳታቸው ነበር። በወቅቱ የኮሚቴው ዋና ጸሐፊና የወጣቶች ሰብሳቢ የነበሩት አቶ አደራጀው ዋኘው አሜሪካ የሚገኙ በመሆናቸው ጽዮን ግርማ ይህንን ጥያቄ መነሻ አድርጋ አነጋግራቸዋለች። የመንግሥት ምላሽም በዘገባው ውስጥ ተካቷል። አቶ አደራጀው ዋኘው አሁን የሚገኙት አሜሪካ ነው። ነገሮች ከመባባሳቸው በፊት የጀመርኩት ጉዳይ ነበር። በዛ ምክንያት እጄ ላይ በነበረኝ ቪዛ እስርን አምልጬ እዚህ ደርሻለሁ። ይህን በተመለከተ ወደፊት በስፋት እናገራለሁ ነበር መልሳቸው፣ እንዴት ከሀገር እንደወጡ ስጠይቃቸው። የአማራ ክልል አዲስ ሹመቶች መስጠቱንና ካቢኔውን ማዋቀሩን ጠቅሼ ጎን ለጎንም ጥልቅ ተሀድሶ ማድረጉን የህዝብን ጥያቄ ለመመለስ እንደሚሰራ ቃል መግባቱንም ገልጬ አስተያየታቸውን ጠይቂያቸው ነበር። የወልቃይትን ጥያቄ መመለስ ቢፈልጉ ኑሮ ካሁን በፊት ይመልሱት ነበር። አሁንም በአዴን የሰዎች ሽምሽር ነው ያካሄደው እንጂ የህዝቡን ጥያቄ አልመለሰም ብዬ ነው ማምነው ማለት ነው እንጂ የህዝቡን ጥያቄ ተቀብሎ ማስተናገድ እና መመለስ ቢችል ኑሮ ሰዎች አሁን እየታደኑ እየታሰሩ ነው በያሉበት እየተፈለጉ እየተሰቃዩ እየታሰሩ ባሉበት የሀሰት ክስ እየተመሰረተባቸው ወንጀለኛ ለማድረግ እየተሮራጥ ነው እንጂ ያለው የህዝቡን ጥያቄ መለስ ብሎ ወደኋላ ለመመለስና ከህዝቡ ጋር ለመታረቅ አልወሰንም ማለት አሁን እያደረገው ያለው የሰዎችን ሹርሽም ነው እያካሄደ ያለው አንዱን ሰው ሽሮ ከበደን ተሽሮ አበበ ወደ ስልጣን እንዲመጣ ነው እየተደረገ ያለው እንጂ የህዝቡን ጥያቄ ህዝቡን ከታች ወርዶ አዳምጦ እውነት የህዝቡን ጥያቄ በትክክለኛ መልሶ የህዝቡን ከህዝቡ ጋር ታርቆ መኖር እየቻለ አይደለም፣ ያለው አሁንም፣ በአማራ ክልል በጎንደር ከተማ በሐምሌ ወር ለተቀሰቀሰው ተቃውሞና ከዛም ቀጥሎ ወደ ሌሎች ከተሞች ለተዛመተው ተቃውሞ መነሻ የሆነው የወልቃይት ጉዳይ ከዚህ በኋላ በትግራይ ክልል እንደሚታይ መወሰኑን ጠቅሼ አቶ አደራጀው በዛ ላይ ያላቸውን አስተያየት ጠይቄያቸው ነበር ካሁን በፊት ይህን ጥያቄ የፌዴሬሽን ምክር ቤት አቶ ያለው አባተ በደብዳቤያቸው በግልባጭ ደብዳቤያቸው ጽፈው ለእኛ እንደ ሰጡን ደብዳቤ በእጃችን ላይ ይገኛል። መጀመሪያው ይህን ጥያቄ ስንነሳ እኛ መነሻችን የት ነው የነበረው? መነሻችን እኮ ሁለቱን ክልሎች በተለይ አሁን ወልቃይት ወደ ትግራይ ክልል ነው ተካሎ ያለ። ስለዚህ ወደ ትግራይ ስለተካለለ መጀመሪያውም የጀመርነው በትግራይ ክልል ነው። እኛ ፌዴራ- ፌዴሬሽን ምክር ቤት ከመምጣታችን በፊት የትግራይ ክልል ጠይቀነዋል። የትግራይ ክልል ጠይቀን መልስ ስላላገኘን እኮ ነው ወደ ፌዴሬሽን ምክር ቤት የመጣ ነው። ሂደቱን በሙሉ ተከትለናል። እኛ መጀመሪያው የሚሄድ ነው ወደ ዞን ነው፣ ከዞን ወደ ክልል፣ ክልል እያንዳንዱ የትግራይ ክልል መስሪያ ቤቶች፣ ፌዴሬሽን ምክር ቤት፣ የትግራይ ክልል አፈ ጉባኤ ወይዘሮ ቅዱሳን ነጋ የሚመሩት ርእሰ መስተዳደሩ፣ የሚመለከታቸው መስሪያ ቤቶች፣ የህወሓት ጽህፈት ቤት የመቀሌ ሰብአዊ መብት ቅርንጫፍ ወይዘሮ ሳባ የሚመሩት እነዚህን ሁሉ ደ አሳውቀናል። በደብዳቤያችን መጨረሻ ግን የትግራይ ክልል ርዕሰ መስተዳደር አቶ አባይ ወልዱ የሰጡን ምላሽ ምንድን ነው? በቴሌቪዥን ቀርበው ወልቃይት ትግራይ ነው፣ ለትግራዋይነት ነው ተታግሎ ያደረ ብለው የመጨረሻ የመጨረሻ ንግግር ካረጉ በኋላ እዛው በኋላ እኛ የትግራይ መንግስት የመጨረሻ መልስ ሰጥቶናል ብለን ወደ ፌዴሬሽን ምክር ቤት ነው የመጣ ነው እንጂ ድጋሚ አሁን ከፌዴሬሽን ምክር ቤት ወደ ኋላ ነው የመለሱ። እኛ የነዛ መንገዶች ጠንቅቀን መተንባቸዋል ሂደቶቹንም በደንብ አውቀናቸው ናቸው። በህገ መንግስቱ በተቀመጠው መሰረት መጀመሪያ ለማን መጠየቅ አለበት ቀጥሎስ የሚለውን ነገር ሁሉን ሂደቶች ይደንባቸዋል እነሱ። መስሪያ ቤቶች የወልቃይትን ጉዳይ በተመለከተ ባልደረባ የትዝታ በላቸው ከአለፈው አርብ ጀምሮ በጥያቄው መልስ ፕሮግራም ላይ ቀርበው ለአድማጮች ጥያቄዎች መልስ ሲሰጡ ለነበሩት ለመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ጥያቄ አቅርባላቸው ነበር። ዶክተር ነገሪ ወልቃይትን በተመለከተ የሰጡትን ምላሽ ለአቶ አደራጀው አሰመዋቸው። የወልቃይት ጉዳይ እንደሚታወቀው የማንነት ጉዳይ እንደሆነ ነው ባለኝ መረጃ። የማንነት ጉዳይ ደግሞ ለክልል ምክር ቤት ነው መቅረብ ያለበት ወልቃይት በትግራይ ክልል ውስጥ እንዳለ እና ይህንን ጥያቄ የሚያቀርቡት ሰዎች ጥያቄውን ፎርማሊ በትክክል ለትግራይ ክልላዊ መንግስት ምክር ቤት ካቀረቡ በኋላ ምላሽ መስጠት ያለበት የትግራይ መንግስት ነው መጀመሪያ ምክንያቱም ሕገ መንግስቱ ስለመፈቅድ ነው። የትግራይ መንግስት የእኔ ነው ስላለ ሳይሆን ባሉበት ክልል ነው ጥያቄው መቅረብ ያለበት እንደሚለው። ምላሽ እንኳን ካልሰጣቸው ወይ ደግሞ በምላሹ ካልረኩ ለፌዴሬሽን ምክር ቤት አልፎ ጥያቄያቸውን መቅረብ ይችላሉ። ይሄ ነው ወልቃይት ጉዳይ ከሆነ ማለት ነው። የፌዴራሉን መንግስት የሚወክሉት ዶክተር ነገሪም ሆነ የአማራ ክልላዊ መንግስት የወልቃይትን ጉዳይ ምላሽ መስጠት ያለበት የትግራይ መንግስት ነው ብለው ወስነዋል። በዚህ ላይ ምን ምላሽ አላችሁ ብዬ ለአቶ አደራጀው ጠይቄያቸው ነበር። በመጀመሪያ ሚኒስትሩም በጣም አመሰግናቸዋለሁ፣ ከሁለት አመት በኋላ የወልቃይት ጉዳይ የማንነት ጉዳይ ብለው በማመናቸው ማለት ነው። ካሁን በፊት የነበረው ምንድን ነው የመልካም አስተዳደር ችግር ነው ሲሉን የነበሩ አሁን ግን በጣም አመሰግናለሁ፣ የማንነት ጉዳይ መሆኑን እንኳን አወቁልን። እኛ ወልቃይት አማራ ነው፣ ደንበራችንም ተከዜ ነው ነው ያለው ስለዚህ ይህን ሂደት እሳቸው ወደዚህ መስሪያ ቤት ከመምጣታቸው በፊት ሂደቶቹ በሙሉ ጨርሰናቸዋል። እኛ ደብዳቤ አስገብተን ግልባጩ ደብዳቤ በእጃችን ነው ያለ። የትግራይ ክልል አነጋግረን በፍጹም መልስ ሊሰጠን እንደማይፈልግ በቴሌቪዥን ተናግረዋል። እንደገና ደግሞ ወልቃይት ላይ ባሉ ወረዳዎች በተለይ ከትግራይ የመጡ ሰፈራዎችን ቀስቅሶ ሰላማዊ ሰልፍ ውጡ ብሎ በህዝባችን ላይ ጦርነት አውጇል። ጥያቄው እንዳይመልስ ማለት ነው። እኛ ጥያቄው ሄደናል ይህን ጥያቄ አቅርበን ስንመለስ እኮ ሁመራ ላይ ታፍነናል። ሁመራ አስራ አንድ ሰዎች ታፍነናል። ከዛ በኋላ ነው እንደገና ተነጋግረው ሌሊት ከአምስት ሰዓት እስከ ሰባት ተኩል ከሌሊቱ ካፍኑን በኋላ ነው የለቀቁን ድጋሚም ይህን ጥያቄ ለትግራይ ክልል በተደጋጋሚ በተደጋጋሚ ስናቀርብ መቆይታችን ይታወቃል። መጨረሻ ላይ ነው በህገ መንግስቱም እሳቸው እንዳሉት ህገ መንግስቱም በሚፈቅደው መሰረት እያንዳንዱ መስሪያ ቤት ለሚመለከታቸው አስገብተናል። በመጨረሻ ግን ከትግራይ ክልል የተሰጠን መልስ ኖ የሚለው መልስ ነው የተሰጠን። ኖ የሚለው መልስ ሲሰጠን የመጨረሻ አማራጭ ስናጣም ለፌዴሬሽን ምክር ቤት ነው የመጣ ነው። እኛ ይህን ሂደትም ተከትለናል። ይህን ሂደት ስንከተል ምናልባትም ወደ ፌዴሬሽን ምክር ቤት ስንመጣም እንጦጦ ላይ ይህን ጥያቄ ካላቆማችሁ ተመለሱ፣ ይህን ጥያቄ ካቆማችሁ አዲስ አበባ ትገባላችሁ፣ ካላቆማችሁ ግን አዲስ አበባ አትገቡም ተብለን ተመልሰን ጫንጮ ላይ ድናድራረቢውን ጫንጮ ላይ ለሶስት ቀን ከቆየም በኋላ ድጋሚ ፌዴሬሽን ምክር ቤት መጠን ደብዳቤያችን አስገብተን እንደገና የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ ያሉ አባተን በአካል አገናኝተን አነጋግረን ለመሄድ ለበነገታው ቀጠሮ ይዘን እያለን ሮብ ቀን ሮብ ቀን ፌዴሬሽን ምክር ቤት በራፉ ላይ ታፍነን ነው ማዕከላዊ ወስደውን የጣታ አሸራ ሳንፈልግ የጣታ አሸራ፣ ፎቶግራፍ፣ የቃል ምርመራ እንዲሁም የጽሁፍ ምርመራ አስገድደው አድርገውብናል። እነዚህ ሰዎች ካሁን በፊት ማለት ነው። ስለዚህ ትግራይ ክልል ያለው ሙሉ በሙሉ ህገ መንግስቱን በሚፈቅደው ተጠቅመናል። ከዚህ በኋላ ወደ ትግራይ ክልል የሚያስኬድ ነገር የለንም። ደብዳቤያችንን በእጃቸው ላይ ይገኛል። ወይዘሮ ቅዱስ ነጋም አነጋግረናቸው እሳቸው ፖዘቲቭ መልስ ሰጥተውናል። ነገር ግን እሳቸው ካሉን በኋላ የክልል ትግራይ ርዕሰ መስተዳደር አቶ አባይ ወልዱ አሁንም እየደገምኩት ነው የመጨረሻ ብለው የተናገሩት በቴሌቪዥን፣ ከዚህ በኋላ የወልቃይት ህዝብ ለማንነቱ ታግሎ ያደረ ነው ትግሬ ነው ብለው ነው የደመደሙት። ስለዚህ ከዚህ በኋላ ተስፋ ከቆረጥን በኋላ ወዴት ነው የመጣ ነው ወደ ፌዴሬሽን ምክር ቤት ነው የመጨረሻ ስቴፎች የመጣን ይሄ ደግሞ ፌዴሬሽን ምክር ቤት ኢህአዴግ ጽህፈት ቤት ፌዴራል ጉዳዮችና አርብቶ አደር በአቶ ካሳ ተክለብርሃን የሚመራው እንዲሁም ደግሞ ለሰብአዊ መብት ጉባኤ ለሰብአዊ መብት ኮሚሽን ለኢህአደግ ጽህፈት ቤት ለእነዚህ በሙሉ መስሪያ ቤቶች ደብዳቤያችን አስገብተን ሂደቱን ጠብቀን ማለት ነው። ዶክተር ነገሪ ይህንንም ተጠይቀው ነበር። የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላት አስፈላጊውን መንገድ ሁሉ መሄዳቸውን ህገ መንግስቱን የሚለውን ተከትለው የትግራይ ክልልን ጭምር መጠየቃቸውን መናገራቸውን ይህን ምላሽ ነበር የሰጡት። ይህንን ለማጣረቅ ጥረት አድርገን ነበርና ከትግራይ ክልላዊ መንግስት የምናገኘው መረጃ ደግሞ ፎርማሊ ጥያቄ አልቀረበልንም የሚል ስለሆነ አሁንም ደግሞ ኮሚቴው ጥያቄያቸውን የማቅረብ መብት ስላላቸው በህገ መንግስቱ አግባብ ጥያቄያቸውን ቢያቀርቡ ነው የሚሻለው መፍትሄ ለመሆን ማለት ነው። ምክንያቱም ከዛ ምላሽ ካልተሰጣቸው እንኳን በህግ መሰረት ወደ ፌዴሬሽን ምክር ቤት መምጣት ይችላሉ። ጥያቄ ቀርቦላቸው አላስተናገዱንም የምልም ነገር ካለ ያ ትክክል መሆኑን ማረጋገጫ ይዞ ለሚመለከተው አካል ማመልከት የሚጠበቅባቸው ይመስለኛል። ምክንያቱም አሁን ከሕገ መንግስቱ አልፎ በሌላ መንገድ ይህንን ጉዳይ መፍታት የምንሞክርበት አሰራርም ያለ አይመስለኝም እና እኔ ያገኘሁት መረጃ ይሄንን ነው እና ማጣራት ያለበትን አጣርሶ በዛ በኩል ብከድበት የተሻለ ይመስለኛል ማለት ነው። ለአቶ አደራጀው ይህንን የዶክተር ነገሪን ምላሽ አሰማኋቸው። እኛ አሁን ኮሚቴዎቻችን በተለያየ ጊዜ በቁጥጥር ስር አውለዋቸዋል፣ ታስረዋል። የሚሰደዱትም ተሰደናል፣ የሚያስሯቸውም የህዝብ ኮሚቴዎች ታስረዋል። ስለዚህ አሁን አዲስ ኮሚቴ እንደገና ደግሞ ሀብለን ወደ ኋላ የምንመለስበት ምንም ምክንያት የለንም። አሁን ድጋሚ ወደ ክልል ትግራይ የምንመለስበት ምንም ምክንያት የለንም። አንደኛ ይህን አስረግጬ እንነግራቸው እፈልጋለሁ። ምክንያቱም በየመስሪያ ቤቱ የገባ ደብዳቤ አለ። እሱን ማረጋገጫ መውሰድ ይችላሉ፣ ዶክተርን ማለት ነው። ኮሚቴዎቻችን ሀምሌ አምስት ሁለት ሺህ ስምንት ዓመተ ምህረት ጎንደር ላይ ታስነው። አሁን ማዕከላዊ ላይ ነው የሚገኙት። በቁጥር የኮሚቴው ዋና የስራ አስፈጻሚዎችና አስተባባሪዎቹ ስድስት ማዕከላዊ ላይ ይገኛሉ። ሁመራ ላይ ደግሞ ዘጠኝ የኮሚቴዎቻችን አስተባባሪ የነበሩ፣ ዳንሻ ላይ ዘጠኝ ከስምንት ወር በፊት ማለት ነው እስር ቤት ነው ያሉ። ሁመራ ላይ ታስረዋል። ጎንደር ላይ ደግሞ አሁን ጎንደር ላይ የነበሩ ኮሎኔል ደመቀም ጎንደር ላይ ነው ያለው የኮሚቴው ፕሮፓጋንዳችን የነበረው ማለት ነው። ሶስት ልጆች ደግሞ በስደት ላይ ነው የምንገኘው። ስለዚህ ይህ ሁኔታ ባለበት ኮሚቴው በመንግስት የጸጥታ ኃይሎች ቁጥጥር ስር በዋለበት አሁን ድጋሚ ሌላ ኮሚቴ ክሬት ተደርጎ እንደ አዲስ ጥያቄው የሚቀርብበት ምንም አግባብ የለውም። በመጀመሪያ ኮሚቴዎቻችን በሰላማዊ መንገድ የጠየቁን ኮሚቴዎቻችን የህዝብ ውክልና ያላቸው ምክንያቱም ፒቲሽን ሰብስበን ህዝቡ መርጦን ስንንቀሳቀስ መቆየታችን ለፌዴሬሽን ምክር ቤት በተደጋጋሚ አሳውቀናል። ለትግራይ ክልልም አሳውቀናል። ስለዚህ አሁን ወደኋላ ኋላ ተመለሱ የሚባለው ይህ አግባብ አይደለም። ጥያቄውም መንግስት በመጣለት አስተናግረው ጥያቄው ለጥያቄው ትክክለኛ መልስ መስጠት ሲችል አሁን ድጋሚ ወደ ኋላ ተመለሱ ብሎ መግለጫ መስጠት ይሄ ወይም ደግሞ የኢትዮጵያ ህዝብ አያውቅም እንደማለት ነው የሚያስቆጥረው። ስለዚህ እኛ ኮሚቴዎቻችን በቁጥጥር ስር አውለዋቸዋል። የሚታሰሩት አስረዋል፣ የሚሰደዱ ተሰደዋል። የህዝብ ኮሚቴዎች ስለዚህ ህዝቡን ነው አሁን ህዝቡ ነው ትግሉ እየመራ ያለ። ዶክተር ነገሪ ሌንጮና የአማራ ክልል እንደሚሉት የወልቃይት ጉዳይ ከእንግዲህ ምላሽ የሚያገኘው በትግራይ ክልል መንግስት ስር ነው። አቶ አደራጀው ደግሞ ኮሚቴው ማድረግ ያለበትን በሙሉ አድርጎ ከመንግስት ምላሽ አገኛለሁ ብሎ በትዕግስት ሲጠባበቅ ነበር። ነገር ግን በዚህ ምትክ የህዝቡን ጉዳይ ለማስፈጸም ጥያቄውን ይዘው ከተነሱት የተመረጡ ሀያ የኮሚቴ አባላትና ዘጠኝ የስራ አስፈጻሚ አባላት መካከል አስራ አምስቱ ታስረዋል። ሶስቱ ተሰደዋል። የቀሩት ደግሞ ድምጻቸው ጠፍቷል። የት እንዳሉ እንኳን አናውቅም። ከእንግዲህ የወልቃየት ጉዳይ የኮሚቴው ሳይሆን የህዝቡ ነው ብለዋል። በዚህ ጉዳይ ላይ የአማራንና የትግራይ ክልልን ምላሽ ለማግኘት ያደረግነው የአንድ ሳምንት ሙከራ ሳይሳካ ቀርቷል። ሙከራችንን ቀጥለን የሌሎች ሰዎች ሀሳብን አካተን በሌላ ዘገባ ተመልሰን እንመጣለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ኦርን ዶት ኤምኦ ቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና ሰሎሞን አባተነን የተባበሩት መንግስታት ድርጅት የተባበሩት መንግስታት ድርጅት ዘጠነኛው ዋና ጸሐፊው ልክ ከሃያ ቀናት በኋላ ስራቸውን በይፋ ይጀምራሉ። በዚህ ዝግጅት ስለ ተባበሩት መንግስታት ድርጅት ቀደም ሲል የጀመርነውን ውይይት እንቀጥልና ስለ አዲሱ ዋና ጸሐፊ ስለ አንቶኒ ጉቴሬዝ ማንነት ጥቂት እንነጋገራለን። ትንታኔ የሚሰጡን የውይይታችን ተሳታፊ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት መምህር የሆኑት ፕሮፌሰር ብሩክ ኃይሉ ናቸው። ፕሮፌሰር ብሩክ የፎልብራይት ዓለም አቀፍ ስኮላርም ከመሆናቸው በተጨማሪ ዋሽንግተን ላይ በአሜሪካ የኢትዮጵያ ምክትል አምባሳደርና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮም የኢትዮጵያ ተጠሪ ሆነው ፓሪስ ላይ አገልግለዋል። ሰለሞን አባተ አነጋግሯቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምንድን ነው ትርጉሙ? ምንድን ነው ፋይዳው? ምንድን ነው አለም የሚያገኘው? ከተባበሩት መንግስታት ድርጅት ዋና ጸሐፊ ማንነት ጠነከረ፣ ላላ። ይሄ በጣም ሰፊ ጥያቄና መሰረታዊ ጥያቄ ነው። የተባበሩት መንግስታት ዋና ጸሐፊ ስራው በምን እንዲያው በምሳሌ ባቀርብ እንዲያው ትንሽ እንገላጭ ይሆናል ብዬ ስለምገምት ነው። ትልቅ ኦርኬስትራ አለ። መቶ ዘጠና ሶስት አባላት ያሉት ትልቅ ሙዚቃ ኦርኬስትራ አለ። መቶ ዘጠና ሶስት ማለት እንግዲህ የተባበሩት መንግስታት መቶ ዘጠና ሶስት አባል ሀገራት ነው ያሉት። እና ይህንን መቶ ዘጠና ሶስት አባላት ያለውን ሙዚቃ፣ የተለያየ ሙዚቃ መሳሪያዎች ከትልቁ እስከ ትንሹ የሚጫወቱትን አባላት የሚያስተባብር የሚመራ የኦርኬስትራው መሪ አድርጌ ነው ቢገልጽ ፈልገው ያን ሁሉ ቀናዊ ዴይ ቱ ዴይ ይባላል። ከቀን ቀን የሚሰራውን ስራ እንደገና ከእያንዳንዱ ሀገር ጋር ያለውን ኮንታክት ግንኙነት፣ እንደገና ደግሞ የተባበሩት መንግስታት ብዙ ስፔሻላይዝ ኤጀንሲዎች አሉት። እንደገና ዋና ጽህፈት ቤት ውስጥ ኒውዮርክ ሲቲ እዛም ያሉትን በሺ የሚቆጠሩ ሰራተኞች በየዲፓርትመንቱ፣ በየስራ ክፍሉ የተመደቡትን የሚያስተባብሩ የኦርኬስትራው መሪ ናቸው በሚል ባጭሩ ላቅርብ እፈልጋለሁ። እስቲ አንድ ነጥብ ደግሞ ላንሳና እስካሁን ድረስ ከዘለቁት የድርጅቱ መሪዎች እርስዎ ማንን ይበልጥ ያደንቃሉ እና ለምን? ይሄ ቁልፍ ጥያቄ ነው። አሁን አንቶኒዮ ዘጠነኛው ዋና ጸሐፊ ነው የሚሆኑት ባንኪሙን ስምንተኛው ናቸው። ከስምንቱ ሰዎች በጣም የሚደነቁት ዳግ ሀመርሾልድ ናቸው። የስዊድን ዜጋ የነበሩት፣ በነገራችን ላይ ሁለተኛ የተባበሩት መንግስታት ዋና ጸሐፊ የነበሩት ዳግ ሀመርሾልድ ናቸው። እሳቸው ማማሟታቸው በኮንጎ ሰላም ፒስ ኪፒንግ ሚሽን ላይ አፍሪካ ጉዳይ ወዲህና ወዲህ ሲሯሯጡ አመራር ሲሰጡ በኤሮፕላን አደጋ በደረሰው ግጭት ነው ህይወታቸው አንታይምሊ ተርማቸውንም ሳይጨርሱ ነው ያረፉት። በአደጋ ነው የሞቱት ዳግ ሀመርሾልድ። በነገራችን ላይ ኢትዮጵያ ውስጥ መታሰቢያ አለ በሳቸው ስም የቆመ ናዝሬት ይሁን የሆነ አካባቢ ብቻ ትዝ ያለኝም እንጂ አንድ የሆነ ሰሌዳ እንዳለ አስታውሳለሁኝ፣ እና ቅርጻቸውም እንዳለ አስታውሳለሁ። ግሩም፣ ይሄ የሚገባቸው ነው። እኔም ከሀገሬ ትንሽ ጊዜው ለጉድ ይሮጣል። ይሄ አሁን የምትለኝ ለእኔ እውነቱን ለመናገር አዲስ ነው ለእኔ እና ይሄን ላሰብ ኢትዮጵያ ወገናችን ለሶስትንም ምስጋና ይገባዋል። ታዲያ የሀገራችንም ሰዎች ሳንረሳ ማለት ነው እግረ መንገዴ ላይ ሀገራችንም ታላላቅ ሰዎች አሉን። እነሱንም እያሰብን ዳጋመር ሾልድንም አስተዋጽኦ እያሰብን ጥሩ የሚደነቅ ነው። አመሰግናለሁ ስለ አጋራን አደማጭም ለሁሉም ዳግ ሀመርሾልድን በአንደኛ መዝና አደንቃለው። የመጀመሪያው የኖርዌይ ሰው ናቸው ትግብ ሊ የሚባሉ። እሳቸውም የሚደነቁ ናቸው። ሌላው ብዙ ጊዜ እንደተደበቀ ወርቅ የሚቆጠሩ የበርማ ተወላጅ አሁን ማይንማር ነው የሚባለው ኡታንት ናቸው። ኡታንት ሶስተኛው ዋና ጸሐፊ ነበሩ። ሁለት ተርም ከዛም በላይ አገልግለዋል። ዳገመር ሾልድ ሲሞቱ የእሳቸውን ተርም ጨርሰው እንደገና ደግሞ ሁለት የተመርጦ አገልግለዋል። እሳቸው ፌመስ ናቸው፣ የሚደነቁ ናቸው። ያቬር ፔሬዝ ደኮያ የመጀመሪያው ከላቲን አሜሪካ የመጡ ዋና ጸሐፊ ነበሩ። እሳቸውም የሚደነቁ ናቸው። ኩርት ቫልደሃይምም አሉ፣ የኦስትሪያው ተወላጅ ናቸው። ሌላው እንግዲህ ወደ አፍሪካ ስንመጣ ሁለት ሰው አለን አንዱ ቡትሮስ ቡትሮስ ጋሊ ናቸው ቅርብ ጊዜ የሞቱት እሳቸው አንድ ተርም ብቻ ነው ያገለገሉት የሰሜን አፍሪካና መካከለኛው ምስራቅን ወክለው ነው ከዛ ኮፊ አናን ናቸው እሳቸው ሁለት ተርም አገልግለዋል የጋና ዜጋ ናቸው ከዛ ባንኪሙን የቀጠሉት እና በአድናቆት ደረጃ ምንድን ነው ዳግ ሀመር ሾልድን በአንደኛ ደረጃ አስቀምጣቸዋል ለመሆኑ ከአዲሱ ተመራጭ ዋና ጸሐፊ ከአንቶኒ ጉቴሬስ ምን ይጠብቃሉ ብዙ ነው የምጠብቀው። እንደ ምሁርነቴም እንደ አስተማሪነቴም እንደ አንድ ሰው የዓለም ዜጋነቴም በተባበሩት መንግስታት ድርጅት ላይ የጀመርነው ውይይት ስፋት ያላቸውን ጉዳዮችና ባለሙያዎችንም እያካተተ ይቀጥላል። ለዛሬ እዚህ ጋ ገታ እናድርግ። ዲጄ ፋሱ ወይም ሱራፌል ሽፈራው ይረከባል። አሁን አየሩን የአምባሰልን ጉዳይ ይዞ በዛሬው ፕሮግራሜ ላይ እንግዲህ በአምባሰል ቅኝት ዙሪያ እናወራለን። አብርሃም ተስፋዬን ኢንተርቪው አድርጌዋለሁ። ስለ አምባሰል የተወሰኑ ሀሳቦች ይሰጠናል። የመጀመሪያው ሙዚቃ የሚሆነው እንግዲህ ማህሙድ አህመድ አለ። ማህሙድ አህመድ ደግሞ አምባሰል ሲዘፍን እንግዲህ ሰምታችሁ ታጣቁም። ትዝታ ነው ብዙ ጊዜ የምትሰሙት፣ ግን አምባሰልም ግሩም አድርገው ይዘፍናል። እንግዲህ ማህሙድ አህመድን አምባሰል ወደ ለእናንተ አደርሳለሁ። ዲጄ ፋቱ ነኝ። በፌስቡክ ቪኦ የአምሐሪክ አስተያየቶቻችሁን ስጡን። አብራችሁን ቆዩ። አምባሰል መሐመድ አህማድ And Basilda, my love, me. And Basilda, my Yevatin başa gireyim Yilutallan ye basel Yevatin başa gireyim Yilutallan basel Ehliye bello አብርሃም ተስፋዬ ስለ አምባሰል የሚለው እናሰማና ከዛ እሱ ራሱ ሙዚቃ ይጋብዛቸዋል። አምባሰል እንደ ትዝታን ሜጀርና እንደ ማይነሩ ከሜጀሩም ከማይነሩም አይደለም የሚነሳው። አምባሰል ከትዝታ ማይነር ጋር በጣም ይቀራረባል። አምባሰል ሁልጊዜ ግማሽ ነው መጀመሪያ የሚሄደው፣ ከዛ በኋላ ነው ዘሎ ሁለት ሙሉ ነው የሚሄደው። መሪቱ ለገሰ የእሷ ዘፈን አምባሰልን ቅኝት በደንብ እንዲጃ 마 a 치 u 자 ቁጭር የማጠቃለያ ዜና ሰምተ እንሰናበታለን። የዩናይትድ ስቴትስ አዲስ ተመራጩ ፕሬዚደንት ዶናልድ ትራምፕ ባለፈው ወር በተካሄደው ፕሬዝደንታዊ ምርጫ የማሸነፍ እድላቸውን ልታጎለብት ብላ ሩሲያ ጣልቃ ገብታ የፈጸመችው ተግባር አለ ሲል ሲአይኤ ማለት የአሜሪካ የስለላ ድርጅት ያደረገውን ድምዳሜ የሚገርም ፌዝ ሲሉ አጣጥለውታል። የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን በማሸነፌ ዲሞክራቶች ለመመበብ ያመጡት ነው ሲሉም ተመራጩ ፕሬዚደንት አክለው ተናግረዋል። ግብጽ ዋና ከተማ ካይሮ በሚገኘው የኦርቶዶክስ ቤተ ክርስቲያን ካቴድራል በዛሬው እለት በደረሰ ፍንዳታ ቢያንስ 25 ሰዎች ሲሞቱ በትንሹ 50 የሚሆኑ ደግሞ ቆስለዋል። በሶማሊያ ዋና ከተማ አዲሱ ወደብ ላይ ዛሬ እሁድ ጠዋት በጭነት መኪና ላይ የታጨቀ ቦምብ ፍንዳታ ደርሶ እስካሁን በተነገረው መሰረት ቢያንስ ሀያ ሰዎች መሞታቸው ታውቋል። ብዙዎች እንደቆሰሉም ተዘግቧል።